እኑ ጤና ይስጥልኝ አድማጮች እንደምን ሰነበታችሁ። የኢትዮጵያ መንግሥት በሙስና በመጠርጠር ካለፈው ሳምንት ወዲህ ጥቂት የማይባሉ የመንግሥት ኃላፊዎችና ባለሀብቶችን አስሯል። ከታሰሩት የመንግሥት ሠራተኞች መካከል የፌዴራልና አዲስ አበባ መንገዶች ባለሥልጣን፣ የገንዘብና ኢኮኖሚ ትብብር ሚኒስቴር የአዲስ አበባ ቤቶች ልማት ፕሮጄክት ጽህፈት ቤትና የስኳር ኮርፖሬሽን ኃላፊዎች ይጠቀሳሉ። ይህንኑ የመንግስት ዘመቻን መነሻ በማድረግ መንግስት በሀገር ልማት ላይ ትልቅ እንቅፋት ደቅኗል ባለው ሙስና አንጻር ሰሞኑን እየወሰደ ባለው እርምጃ ላይ ውይይት አዘጋጅተናል። በዚሁ ውይይት ላይ ጉዳዩ የሚመለከተውን የመንግስት መስሪያ ቤት ባለሥልጣናትን ለማሳተፍ ያደረግነው ሙከራ ባለሥልጣናቱ ስብሰባ ላይ ናቸው ስለተባልን ማሳተፍ አልቻልንም። ሌሎቹ እንግዶቻችን የመላ ኢትዮጵያ አንድነት ድርጅት የመኢአድ ምክትል ሊቀመንበር አቶ ሙልጌታ አበበ፣ የሕግ ባለሙያ አቶ ዮሐንስ ወልደ ገብርኤል፣ የኢኮኖሚ ባለሙያ አቶ ጌታቸው ተክለ ማርያምና ጋዜጠኛ ዮናስ አብይ አሁን በስልክ መስመር ላይ ይገኛሉ። እንግዶቻችን በውይይታችን ለመሳተፍ ፈቃደኛ በመሆናችሁ በቅድሚያ ከልብ አመሰግናለሁ። መንግስት በሙስና ጠርጥሮ እስካሁን ያሰራቸው የመንግስት ኃላፊዎችና ባለሀብቶች ቁጥር 48 ቢሆንም በቀጠለው የጸረ ሙስና ትግሉ ቁጥሩ ሊጨምር እንደሚችል አስታውቋል። ለጸረ ሙስናው የስርዓት ዘመቻ ብዙዎች እንደሚገምቱት የፌዴራል ዋና ኦዲተር መስሪያ ቤት ከጥቂት ጊዜ በፊት ለሕዝብ ተወካዮች ምክር ቤት እያቀረበው የ2008 በጀት ዓመት የፌዴራል መስሪያ ቤቶች ኦዲት ሪፖርት መነሻ ነው። በፌዴራል ዋና ኦዲተር መስሪያ ቤት የ2008 በጀት ዓመት የፌዴራል መስሪያ ቤቶች ኦዲት ሪፖርት መሰረት በ113 መስሪያ ቤቶችና በ28 ቅርንጫፍ ጽህፈት ቤቶች ውስጥ ብቻ ከአራት ቢሊዮን ብር በላይ ሳይወራረድ ተገኝቷል። የኦዲት መስሪያ ቤቱ ባለፉት በርካታ ዓመታትም በመንግሥት መስሪያ ቤቶች ውስጥ የሂሳብ ጉድለትና ብክነት መኖሩን በሪፖርቶቹ ሲያቀርብ ቢቆይም መንግስት ሙስናን ለመታገል እንደሚጠበቅበት ተመሳሳይ እርምጃ ሲወስድ አልታየም። ሰሞኑን ተጠርጣሪዎችን ያሰረበትን እርምጃውን ሕዝብ በተለያየ መንገድ ነው የተመለከተው። ከአድማጮቻችን አስተያየት አሰባስበናል። አንዳንዶቹን እናድምጥና ወደ ውይይቱ እናልፋለን። በተለያዩ የሀገሪቱ ክፍሎች አሁን እየተነሳ ያለውን ተቃውሞ ለማስቀየስ፣ ለማብረድ፣ ለማርገብ ወይም አቅጣጫ ለማስቀየር ታልሞ ታቅዶ የተሰራ ነው የሚመስለኝ። በአማራ ክልል እና በኦሮሚያ ክልል የተነሳበትን አመፅ ለመግታት የታሰበ ነው የሚመስለው። እነሱም ሙስናን እንዋጋለን ይላሉ፣ በአፋቸውና በወረቀት ነው። ለፖለቲካ ፍጆታ የዋለው ነው የሚመስለው። መንግስት በሙሰኞች ላይ በጀመረው መልኩ እስከ እስከ ዞን እስከ ክልል ድረስ መሄድ አለበት። አሁን እንደኔ ግምት የሚፈለጉ ሰዎች አልተያዙም። አሁንም የታሰሩት በሙስና ወንጀል ተጠርጥረው እውነት ቢሆንም እንኳን ግን አሁንም በትክክል ሙስናውን ሲዘውሩት የነበሩት ባለስልጣናት ዋናዎቹ ያልተነኩ መሆኑን ነው የሚያሳየው። ስለዚህ መንግስት ይህን በማድረግ ብቻ የህዝብን ጥያቄ መልሻ አለው የፍትህ ስርዓቱን ጥያቄ መልሻ አለው ቢል ተገቢ አይደለም። በዚህ ብቻ የሚያበቃ ከሆነ አጥጋቢ አይደለም። የኢትዮጵያ መንግስት በሙስና ወንጀል የተጠረጠሩን ሰዎች መያዙ በጣም ደስ የሚልና በጣም የሚገርምም ነገር ነው። ግን ወደ ታች ዝቅ ብሎ የሚያዙ አሉ፣ እላይም ያሉት አሉ። እላይ ያሉት ካልተያዙ አሁንም የሙስና ተጠርጣሪዎቹ ተያዙ የሚለው ለእኛ ያስደስት ነው ኢህአዴግ ድራማውነ ትንሽ ቆም አድርጎ እንደው ይችን ሀገር ከችግር ቢያድናት። የሚበሉት ዋናዎቹ ተቀምጠው ከታች ያሉት ከታች ያሉት ታሰሩ፣ ተፈቱ ለህዝቡ የሚጠቅም ነገር የለም። በእውነት የኢትዮጵያ መንግስት እንደዚህ ካደረገው በጣም ቆንጆ ነው የሚል ሀሳብ ነው ያለኝን። ምክንያቱ ህዝባችን እየተዘረፈ ንብረትና መሬቱ እየተዘረፈ ነው። አብዛኛው ወደ ስደት ምስደት ያለ እና እንደዚህ አንዳንድ ሌቦች ሌቦችና ሙስና የሚሰሩ ሰዎች እንደዚህ ከተያያዙ በጣም ሀገሪቱ ወደ እድገት ትሄዳለች ብዬ ግምት ነው ያለኝ። ይገርማቸዋል። ከዚህ ቀደም ምን ተጀምሮ በጉምሩክ ላይ ያሉ ባለስልጣናት ምናምን ተብሎ ተጀመረ፣ ከምን እንደደረሰ ይኸው። ኢትዮጵያ ህዝቡ አሁን መንግስት ሊሰራ ነው ብሎ እምነቱን በጣለበት ወቅት ተመልሶ ይኸው እንደገና ወደ ኋላ እንደ ግመል ሽንት እንደገና ያ ነገር ተረሳ ሲባል እንደገና እየነካኮ የህዝብን የውስጥ ወኔ እያዳመጡ ስለሆነ እስከ መጨረሻው ከተጓዙበት ያሰየው ነው። እንግዶቻችን በአድማጮች አስተያየት ውስጥ የተለያዩ ጥያቄዎች ተነስተዋል። ለምሳሌ ሁለቱ የመንግስት እርምጃ በተለይ ካለፈው አንድ አመት በላይ በተለያዩ አካባቢዎች ከገጠመው ተቃውሞ የህዝብን አስተሳሰብ አቅጣጫ ለማስቀየር የወሰደው ነው ብለዋል አቶ ሙሉጌታ እርስዎ የጸረ ሙስናውን ዘመቻ እንዴት ይመለከቱታል? እናመሰግናለሁ አርያም። በእኛ በኩል ስንገመግመው ሰረምስና ችግር አሁን በተያያዘው አቅጣጫ ይፈጣል ብለን አናምንም። እንደገናም ደግሞ አሁን ተፈጸመ የተባለው ሙስና በራሱ አጠያያቂ ነው። አጠያያቂነቱ ምንድን ነው? ምናልባትም ሰው እንደሚያስበው የህዝብን አቅጣጫ በዚህ መልኩ አስቀይራለሁ ብሎ አስበው ከሆነ ይሄ ሞኝነት ነው። በእኛ እምነት ህዝቡ ከዚህ በላይ ስለሄደ ከዚህ በላይ እውቀት ስላለው ከዚህ በላይ አቅም ስላለው ከዚህ በላይ የደረሰውን በደንብ ስለሚያውቅ እንደ ጨዋታ ነው የሚቆጠረው። በእኔም እምነት፣ በፓርቲም እምነት ማለት ነው አሁን የተወሰደው እርምጃ ችግር ፈጪ ነው ጥሩ ነው የህግ በበላይነት መከበሩ ወንጀለኛ ለህግ መቅረቡ እናበረታታለን፣ እንደግፈዋለን አሳቡን። ነገር ግን የቀረቡት ሰዎች በትክክል የዚህ ሰለባ ናቸው ወይ አንደኛው ጥያቄያችን ነው። ሁለተኛው ደግሞ ከነዚህ በላይ ሰዎች የሉም ወይ? ልክ አሁን ስራ አስኪያጁን ትቶ ዘበኛ እንደማሰር ነው የምረዳው ማለት ነው። የአንድ ድርጅት ስራ አስኪያጁ እያለ ዘበኛውን በጠያቂ ማድረግ የሚጠየቅበት አግባብ አለ። ዘበኛም በጥበቃው ላይ በስራው ላይ ተገኝቶ የኃላፊነቱን ካልተወጣ ሊያስጠይቀው የሚችለው አካል አለ። ነገር ግን ዋና ተብሎ የሚገምተውን ወደ ጎን ጥቶ አሁን በተጀመረው ሂደት ችግር ፈቺ ነው ብለን አናምንም። ሁለተኛ ከዚህ በፊትም ተጀምሮ ነበር። አሁን ቅድም አንድ አስተያየት ሰጪ እንዳሉት በጉምሩክ አካባቢ እንደዚህ አይነት እንቅስቃሴዎች ነበሩ። ብዙ ጊዜ ከልምድ አንጻር የምናየው የውስጥ ችግር በገፋ ቁጥር የሚንቀሳቀሱ ናቸው ብለን ነው የምናምነው እኛ እንደ አይነት ማለመግባባት ወይም ደግሞ ሌላ የአመለካከት ችግር የሚሉት ነገር አለ እና የአመለካከት ችግር በገፋ ቁጥር እንዲህ አይነት ነገሮች ይከሰታሉ ብለን ነው የምናምንና ችግር ፈቺ አይደለም። አቶ ዮሐንስ መንግስት ራሱ ያቋቋመው የኦዲት መስሪያ ቤት በመንግስት መስሪያ ቤቶች ውስጥ ሙስናና ብክነት መኖሩን አረጋግጧል። ይህ ሲታሰብ ታዳ የመንግስት እርምጃ ጊዜውን የጠበቀና መጠየቅ ያለባቸውንም ባለስልጣናት ኢላማ ያደረገ ነው ብለው ያስባሉ? መጀመሪያ ደረጃ ላይ ይሄ ሀሳቤ የግልና የሙያ እንደ የቀድሞ አቃቤ ህግ ሁኜ ሁ የሚሰጠው ሀሳብ ነዋል። ሁለተኛ አሁን እዚህ የተከናወነ ካለው ሂደት ጋር ከመደገፍም ከመቃወሙም ጋር እንደማያያዝ መግለጽ እፈልጋለሁኝ። እንግዲህ ይሄ ወይ ሰባተኛ ወይ ስምንተኛ ዙር ይመስለኛል ላለፉት ሀያ አመታት ወዲህ ተደጋጋሚ የሆነ የእሽክርክሪት ዘመቻ አለዋለሁ። እኔ ይሄ ሬከረንት ካምፔን ይመስለኛል ይሄ በዚህ አሁን በ ሙስና ላይ እየተካሄደ ያለ ያለፉት ስምንት ዘጠኝ ጊዜ ይሄ ነገር እንደተከናወነ አያለሁኝ። ሙስና እንደ ማንኛውም ወንጀል ነው። ዞሮ ዞሮ ይከናወን ሕግ አለ፣ ሥርዓት አለ። በዛ መልኩ እንደ መደበኛ ስራ ሁልጊዜ መከናወን ያለበት ነው። እንዴ በሚዲያ ታጅቦ በሆታ በ ፉከራ እና በዘመቻ የሚከናወን ነገር ነው ብዬ አላም። የህግ በላይነት መተወርቅ አለበት። ያንን የሚመለከት ተቋም አለ። ሁልጊዜ ያ ተቋም በተለያየ ጊዜ አደረጃጀት ለወጥም፣ ይሄ እንደ መደበኛ ስራው ያለ ብዙ ጩኸት፣ ያለ ብዙ ሁካታ መከናወን የሚገባው ነው ብዬ አምናለሁ። አንዱ መትር ሄ ነው። እንግዲህ ዋና ኦዲተር መስሪያ ቤት ካከናወነው ጋር በተያያዘ የኦዲት መስሪያ ቤት በተደጋጋሚ እንደዚህ አይነት ስራዎችን ያከናውናል። ጉድለቶች ተገኙ ተብሎ ይባላል። በብዙ መስሪያ ቤቶች ላይ ነው። በአንድ በሁለት መስስም አይደለም። ብዙ ጊዜ እንደዚህ አይነት ነገር የሚከሰቱት በአብዛኞቹ የመንግስት ተቋማት ላይ ይሄ ነገር ይከናውናል። እንግዲህ የመንግስት የፋይናንስ አስተዳደር አዋጅ ላይ የአንድን ተቋም የመንግስት ገንዘብ አስተዳደር በተመለከተ ኃላፊነትን የሚሰጠው በህጉ ላይ ቁልጭ ብሎ እንደተገለጸው ለዛ ለተቋሙ ኃላፊ ነው። ሄድ ኦፍ ሪፐብሊክ ኦፊስ ይለዋል በእንግሊዘኛው። እሱ ነው በዋናነት በኃላፊነት የሚያስተዳድረው ተጠያቂነትን የሚኖርበት፣ ኃላፊነትን የሚኖርበት። ከታች ያሉት ኃላፊዎች የቴክኒክ ሰዎች በተለያየ ደረጃ ኃላፊነት ቢኖርባቸውም ዋነኛው ኃላፊ እነኝህ የተቋማት ኃላፊዎች ናቸው። በቅርብ ጊዜ አሁን እንደሚሰማው ያለሁት ቅድመኛ አይነት ነገሮች ታች ወዳሉ ማምንቶች እንደሆነ ተደርጎ ይገለጣል። የሀላፊነቱ መጠን ይሄ ከህግ አንጻር በመጀመሪያ ደረጃ ራሱ የዚህ የሙስናው ዘመቻ መከናወኑ ገና በምርመራ ደረጃ የሚገለጹት የሚነገሩት ነገሮች ትክክል አይደሉም። እንዲህ አይነት በሰፊ በሚዲያ እየተገለጸ በአንድ ወገን እና በሌላ ወገን የሚቀርቡ ሀሳቦች አሁን በምርመራ ደረጃ ህጋዊነት አላቸው ብዬ አላምንም። አንድ በሁለተኛ ደረጃ ከዚህ ከዛ መልስ ናቸው ተጠያቂ የሆኑት የሚባለው በተለይ ደግሞ በዚህ በምርመራውን በማካሄድ ክሱም በኋላ በማደራጀት ኃላፊነት የሚኖራቸው ስማምቶች እንዲህ ብለው መናገራቸው ይህም ከህግ አኳያ ትክክል አይደለም ምክንያቱም እና ተጠያቂ ሊሆን ይገባል የሚለውን እሱ አስቀድሞ የሚወስን አጓጉል ሁኔታ ውስጥ የሚከፍ ነው የሚሆነው ጉዳዩ። አሁን ህግም እንደሚለው የበላይ አካል በዚህ ጉዳይ ላይ ኢንቮልቭድ የሚሆን ከሆነ አቃቤ ህጉ መወሰን እንዳይችል የሚያደርግ የከፍተኛው ኃላፊ ውሳኔ አረፈበት ማለት ነው። የወንጀል ክስ በተለይ የሙስና ክሶች በተለያየ ደረጃ ያሉ የተለያዩ ኃላፊዎች የሚሳተፉበት ስለሆነ አስቀድሞ ማ ተጠያቂ ሊሆን ይገባል ማ ተጠያቂ መሆን የለበትም እስከ ድረስ ነው ተብሎ ሊባል አይችልም። በአቃቤ ህግ አሰራር በሙያውም በስነ ምግባሩም እንዲህ አይነት ተግባር ትክክል አይደለም። በአቃቤ ህግ ውሳኔ አሰጣጥ ላይ ደግሞ የበታች አቃቤ ህግ ጉዳዩ መርግሮ ውሳኔ ሊሰጥ ይችላል። የበላዩ ደግሞ ሊያሻሽለውም ሊያጠብቀውም የሚችልበት ሁኔታ ስላለ ይሄም ሁኔታ አለ። ሌላው ነጥብ እንግዲህ ኦዲት ሪፖርት አሁን ብዙ የክሱ የምርመራው የወንጀሉ መነሻ እና ማስረጃ የኦዲት ሪፖርት ነው ተብሎ ይባላል። የኦዲት ሪፖርት አንድ ግብአት ሊሆን ይችላል እንጂ አንድ ኦዲተር ተጠያቂውን ማ ኃላፊ እንደሚሆን ማ አንት እንደሚሆን እንደ አቃቤ ህግ ሊወስን አይችልም እሱ። ስለዚህ ምርመራው ከተጣራ ከተስተካከለው በኋላ መጨረሻ ላይ አቃቤ ህግ የሚወስነው ነው የሚሆነው። እና ይሄ የኦዲት ብርበራ ብቸኛ ማስረጃ ሊሆን አይችልም። አሁን ስለ ገንዘብ ጉድለት ወይም ስለ ሰነዶች አለመወራረድ የተለያዩ ሀሳቦች ሊስተናገዱ ይችላሉ በኦዲት ስርዓት ላይ እና ግን እነኝህ ብቻቸውን ልክ እንደ ተሟላ ማስረጃ መቁጠርም ይከብዳል። አንዳንድ ጊዜ ሰነዱን ባለመቅረቡ፣ ዘግቶ በመቅረቡ ያልተወራረደ ሂሳብ ነው፣ ጎድናል፣ ተጠያቂነት ተብሎ ሀሳብ ሊሰጥ ይችላል። ነገር ግን ገንዘቡ ደግሞ ለመንግስት ለህዝብ ዓላማ የዋለበትም ሁኔታ ሊኖር ይችላል ነው የሚገልጸው። የኦዲት መስሪያ ቤት የሚያቀርባቸው ሪፖርቶችን ተመልክቶ እርምጃ መውሰድ የአስፈጻሚው አካል ኃላፊነት ነው። አቶ ጌታቸው በእርሱ አስተያየት መንግስት ይህንን ኃላፊነቱን እንዴት እየተወጣው ነው? እንግዲህ አሁን እየተወሰደ ያለውን ጠቅላላ እርምጃ የምንመለከተው በዚህ ሁኔታ ተያዙ ከሚባሉት ሰዎች አንጻር ወይንም ደግሞ ከቀረበው ክስ አንጻር አይደለም በአጠቃላይ ለዚህ መሰረት ነው ተብሎ ከተነሳው የማጣራት የኦዲት ስራ ና እሱ በአጠቃላይ በማክሮ ኢኮኖሚ ረገድ ምን ማለት ነው ከሚለው ነው መመልከት የምፈልገው ይሄ በአገር ደረጃ ምንም እንኳን የፐብሊክ ፋይናንስ አስተዳደሩ አፍሪካ የተሻለ ሊባል የሚችል ነው እየተባለ በተነ አለም ባንክም በአይ ኤም ኤፍም የሚገለጽ ቢቢ ቢሆንም ለረጅም ጊዜ በዚህ ሀገር ሳይከናወን ቀርቶ የነበረው አንድ ነገር የበጀት አካውንታቢሊቲ ወይ ተጠያቂነትን ማስፈን የሚባለው በበጀት ፖሊሲ አወጣት ውስጥ ያለ ስነ ስርዓትን የማስከበር ሂደት ነው። ሳይከናወን ቆይቶ የነበረው ይሄም እንግዲህ በየዓመቱ በፌዴራልም ደረጃ በክልልም ደረጃ የኦዲተር መስሪያ ቤቶቹ የሚያቀርቡትን ሪፖርት በጀት ተጠያቂነት ማዋል የሚለው ነገር ለረጅም ጊዜ ሳይከናወን የቀረ ኦዲተር መስሪያ ቤቶቹ ሲጠየቅ የነበረ በኢንተርናሽናል የፋይናንስ ተቋማትም ሲጠየቅ የነበረ ነገር ነው። እንግዲህ አሁን በምሰማው ጸረ ሙስና እንቅስቃሴ ውስጥ የሚታየኝ አንድ የተጀመረ አዲስ ነገር አለ ብዬ የማስበው ና ማክሮ ኢኮኖሚም ትልቅ አስተዋጽኦ ያደርጋል ብዬ የማስበው በኦዲተር ጄኔራል ሪፖርቱ እና በበጀት ስርአቱ መካከል ሊፈጠር እየተሞከረ ያለው ግንኙነት ነው ከዚህ አንጻር ይሄ በጣም ተጠናክሮ መቀጠል ያለበት፣ በዚህ ብቻ ግን መገደብ የሌለበት። ከዛ ደግሞ አሁን በገንዘብና ኢኮኖሚ ልማት ትብብር ሚኒስቴርን በኩል እየተደረጉ ያሉ ተጠያቂነት ያለው በጀትን በመስሪያ ቤቶች ረገድ ለማስፈን እየተደረጉ ያሉ እንቅስቃሴዎች አሉ። እነሱ እንቅስቃሴዎችን እንደ ግብዓት የሚወስድ ከሆነና በኦዲተር ጀኔራል መስሪያ ቤቱና በበጀት እቅድ አወጣጡ መካከል ያለ ግንኙነት መጨመር የሚችል ከሆነ የተሻለ የበጀት ፖሊሲ አወጣጥ ስነስርዓት በሀገር ውስጥ መፍጠር ይቻላል ብዬ አስባለሁ። ይሄ ግን ቅድም ምናልባት ሲባል እንደነበረው እኔ የአንድ ጊዜ ስራ ነው ብዬ አላስብም። ከዚህ በኋላ በኦዲተር ጀነራል መስሪያ ቤቱ በሚያቀርበው ሪፖርት እና በበጀት አወጣጡ መካከል ቀጥተኛ የሆነ ግንኙነት መፍጠር ካልተቻለ እና በበጀት ፖሊሲ ስርዓት ውስጥ ተጠያቂነትን ማስፈን ካልተቻለ የአንድ ጊዜ ካምፔን ሆኖ ነው የሚቀረው። እሱ ደግሞ በማክሮ ኢኮኖሚ ውስጥ የሚያመጣውን ኢምፓክት የትም አያንቀሳቅሰውም እና በዚህ ረገድ ግን በሁለቱ መካከል የተፈጠረው ግንኙነት ፖዘቲቭ ነው ብዬ መውሰድ እችላለሁ። ዮናስ በተደጋጋሚ የቀረበው የኦዲት ሪፖርት ሙስና በሀገሪቱ በሚታይ ጉልህ መንገድ አለመቀነሱን አመልክቷል። ከጥቂት ወራት በፊት የፌዴራል ዋና ኦዲተር መስሪያ ቤት የ2008 በጀት ዓመት ሪፖርትን ያዳመጡት የህዝብ ተወካዮች ምክር ቤት እንደራሴዎች ጉዳዩን እንደተከታተልከው ምን አይነት አስተያየት ነበር የሰጡት? ኦዲተር ጄኔራል መስሪያ ቤት ላለፉት አራትና አምስት ወይም ከዛም በላይ በሆኑ አመታት ተመሳሳይ ሪፖርቶችን ለተወካዮች ምክር ቤት ያቀርቡ ነበረ። የዘንድሮ ሪፖርት ብንመለከተው ከአምና ወይም ከካቻምና ብዙም የተለየ አይደለም። በይዘቱም በኮንቴንቱም በአብዛኛው ተመሳሳይ ነው። ምናልባት የኦዲት ሽፋኑ ቁጥር ጨምሮ ሊሆን ይችላል። ይሄ ጉዳይ ደግሞ በፓርላማ ውስጥ ተመሳሳይ አይነት ሪፖርት ማቅረብ ዘንድሮ ለፓርላማ አባላት የተለየ ሪአክሽን እንዲሰጡ አድርጓቸው ነበረ። ቢያንስ አንዱ ለሶስቱን እንኳን ለማስታወስ ስንችል አንድ ሴት የፓርላማ አባላት በወቅቱ በግልጽ የተናገሩት ነገር እኔ በዚህ ምክር ቤት ውስጥ ከባለፈው የምርጫ ዘመን ጀምሮ ቆይቻለሁ። በየአመቱ አንድ አይነትና ተመሳሳይ ነገር መስማት እያመመ ይመርቷል ነው ያሉት፣ ቃል በቃል እንደውም ለመረጃ ያክል ያለፉትን አመታት የኦዲተር ሪፖርት በሼልፌ ላይ ያስቀምጫለሁ፣ የማልጥለው እጅግ ኢምፖርታንት ሪፖርት ነው የሚያቀርበው ብሎ ሳዎቸውን በማድነቅ አስቀምጠውት ነበረ። ነገር ግን ራሳቸውም እንደ ፓርላማ አባል አጠቃላይ ደግሞ ለምክር ቤቱ እንደ ምክር ቤት ያቀረቡት ጥያቄ ነበር በወቅቱ እስከ መቼ ድረስ ነው ዝም የምንለው የሚል ጥያቄ ነበር ያነሱት። ሌላም እንደዚሁ አንድ በአመራር ደረጃ ያሉ አባል የተናገሩት መሳይ ነገር ነው ይሄ የኦዲት ሪፖርት ላይ የሚያሳየው የገንዘብ ጉድለት፣ የገንዘብ ብክነት በአብዛኛው ፌዴራል ተቋማት በጀት ተመድቦላቸው የሚቀሳቀሱ መስሪያ ቤት እንደዚህ አይነት ስህተትና ተመሳሳይ ውድመት የሚደርስ ከሆነ እኛ ራሳችንን መጠየቅ አለብን። ለዚህ የተነሳ አፈ ጉባኤውም ቢሆን አንድ እርምጃ እንዲወስዱና በመንግስት ላይ ግፊት በማድረግ በጀት ጉለት የተገኘባቸው ተቋማት መጠየቅ እንዳለባቸው የሚያረጋግጥ ይገባል ገባል ብለው ነበረ። ነገር ግን እኔ እንኳ በፓርላማ ላለፉት አመታት በሪፖርቲንግ በተሳተፍኩበት ተመሳይ ሪፖርቶች ይታያሉ። ምንም የሚወሰዱ እርምጃ አልነበሩም። የአሁን ኛው ምናልባት በመንግስትም እንደተገለጠው ለእነዚህ ግለሰቦች ወይና ባለስልጣናት ለመሳፈር አንዱ ግብአት ተደርጎ የተወሰዱ የኦዲተር ሪፖርት ከመሆኑ አንጻር ከተመለከት ለፓርላማውም ሆነ ለኦዲተር ጀኔራል አንድ ክሬዲት ነው። ነገር ግን ብዙ ጊዜ ያው አብዛኛው ማህበረሰቡ እንደሚገልጸው የቆየ ወይም የዘገየ እርምጃ ነው፣ በተለያየ መንገድም ኢንተርፕሬት ተደርጎ ሊሆን ይችላል። ነገር ግን ሌላው ህብረተሰብ እንደሚያነሳው ብዙ ያልተመለሱ ጥያቄዎች ሊኖሩ ይችላሉ። ምክንያቱም አንዳንዴ የተወሰደው እርምጃ በመንግስት አጥጋቢ ነው ወይ ወይስ አይደለም የሚለው ነገር እስቲል አከራካሪ ሆኖ ሊሆን ይችላል። ነገር ግን አንድ የምናውቀው ፋክት ነው እንደዚህ አይነት ማሳረፍ ወይ ነው በአንድ ጊዜ ብዙ ባለስልጣናት ከሙስና ጋር በተገናኘ ማሰር አልፎ አልፎ የሚካሄድ ከመሆኑ አንጻር ምናልባት በተለየ መልኩ የአብዛኛውን አቴንሽን ሊወስድ ይችላል። የጸረ ሙስና የመንግስት እርምጃን የሚደግፉትም ሰዎች እንኳን ካሁን ቀደም ተሞክሮ በመነሳት የመንግስት እርምጃ በቂ እንዳልሆነና ቀጣይነቱንም እንደሚጠራጠሩ ነው የገለጹት። አቶ ሙልጌታ፣ ስጋታቸው ምን ያህል መሰረት አለው? የህዝብ ስጋት ከተሞክሮ አንጻር እና ካለው ችግር ስፋት የተነሳ የሚሰነዘር ነው እና ተገቢ ነው ብዬ አስባለሁ። የህዝብ ስጋቱ ከምን አንጻር ነው? የጸረ ሙስና ተቋሙ ራሱ ከሁለት ዓመት በላይ እኮ በዚህ ጉዳይ ላይ ምንም ነገር ሳይሰራ የቆየ ተቋም ነው። ስሙን ብቻ ይዞ የተቀመጠ ነው እንጂ እስካሁን ስራ የሰራ ተቋም አይደለም። እንዳይሰራ ያደረገው ደግሞ ከላይ ያሉ የጥባ ባለስልጣኖች ጡንቻ ይመስለኛል። ካሉትም ሁኔታዎች እና ችግሮች አንፃር ስናየው አልሞከርም አልበገርም አይነት ባይ ባለስልጣኖች ስላሉ ይህንንም ተቋም ስራ ያሰራው አይመስለኝም እና ከዚህ አንፃር ነው የህዝብ ስጋት ሊነሳ የሚችለው። በሌላ መልኩ ግን ሙስናን በአጠቃላይ ስናየው በሀገር አቀፍም ይሁን በዓለም አቀፍ በአንድ ጊዜ የሚጠፋ ቫይረስ አይደለም በአንድ ጊዜ የሚጠፋ ያልሆነው ሂደቱን ይዘቱን እየቀየረ የሚንቀሳቀስ ስለሆነ ነው እና ይህንን አሁን በተያዘው ልክ ዘመቻ በሚመስል ሂደት ማጥፋት ይቻላል ብለን አንጠብቅም አናምን ለምንድን ነው የተጠና ስራ ቢያንስ ይሄ ሪፖርት በተደጋጋሚ የሆናችን እንደገለጸው አራት አምስት አመት ሪፖርት ተደርጓል እስካሁን የተወሰደ እርምጃ የለም የተጠና ጥናት የለም እስቲላአሁንም ጠቅላይ ዐቃቤ ሕግ መረጃ የለንም እያጠና ነው ገና በሚባሉት ሰዎች ወደ ላይ ሆነ ወደ ታች ለመሄድ መረጃ ያስፈልገናል ነው። ይህንን አመት ያክል እንኳን በመረጃ ላይ አልሰሩም ማለት ነው። መሰረታዊ ለውጥ ለማምጣት ቢፈለግ ማስረጃቸውን አደራጅተው በነዚህ በባከኑ አመቶች ወይም ባለፉ ምንም ባልተደረገባቸው እርምጃ ባልተወሰደባቸው ጊዜ መረጃቸውና ማስረጃቸውን አጠናክረው ወደ ሕግ የሚቀርቡትን ያቀርቡ ነበርና አሁን እንደ አጠቃላይ ህዝቡን ስጋት ላይ የጣለው በአንድ ጊዜ ብድግ ብለው የወሰዱት እንደገና ያወሳሰዳቸው ደረጃ የተነሱበት የእርምጃ አወሳሰድ እነዚህ ነገሮች ህዝቡ ላይ እምነት እንዳይኖር ያደረጉት እነዚህ ናቸው። አቶ ዮሐንስ የመንግስት እርምጃ የህዝብን ጥያቄ የመለሰና በፍትህ ስርአቱ ላይ የሚታየውን ጉድለት የሚያስተካክል ይሆናል ብለው ይገምታሉ? እንግዲህ በመሰረቱ መንግስት ህዝብን ወክሎ በህግም ወጥቶለት ስልጣን ተሰጥቶት አሁን የጠቅላይ አቃቤ ህግ ይህን ነገር አጣርቶ እርምጃ የመውሰድ ኃላፊነት ተሰጥቶታል። አረረም መረረ፣ እንግዲህ ይህን ኃላፊነት መወጣት መቻል አለበት። አሁን ሊወጣ ይችላል አይችልም፣ የህዝቡን ኤክስፔክቴሽን ይፈጽማል አይፈጽምም፣ የሚለው ያው የየራሳችን ሀሳብ ሊሆን ይችል ይሆናል። እንግዲህ በንድፈ ሀሳብ ደረጃ ስልጣኑ ስለተሰጠው ይሄንን ተግባር መፈጸም ግዴታው ነው። እንግዲህ ቅድም እንደገለጽኩት የተለያዩ የህግ ማዕቀፎች አሉ። ከምርመራው ጋር ከክሱ ጋር በተያያዘ የተከሳሹ መብት ደግሞ በሚገባ መሰራት መቻል አለባቸው። አሁን ሚዲያዎች ብዙ ጊዜ ክስ መቅረቡን ሰዎች መታሰራቸውን ነው እንጂ የተከሳሾችንም መብት ምን ው እነሱ ውስጥ የሚሉት የሚናገሩት ነገር የሚባለውን የሚከታተል ስለሌለ ሚዛናዊ መሆንም ያሻል። ፍርዱ ምኑ ከተሰጠ በኋላ ሪሊ ውጤቱ ምንድነው፣ ሂሳ ማድረግ ያስፈልጋል የሚለውን ነጥብ መግለጽ ይፈልጋለሁ። በየዓመቱ በኦዲት ሪፖርት የሚቀርበው ብክነትና ሙስና በሀገሪቱ ምጣኔ ሀብት ላይ ምን አይነት ተጽዕኖ ያሳርፋል? አቶ ጌታቸው ምንም ጥያቄ የለውም። ይሄ አሁን በየአመቱ የምንሰማው በአግባቡ ያልተመዘገበ የገንዘብ አወጣጥና አጠቃቀም ሂደት፣ በዛ መካከልም በሙስና መልኩ ወደ ተደበቀው ኢኮኖሚ የሚገባው የገንዘብ መጠን በጠቅላላ ኢኮኖሚው ላይ ትልቅ የሆነ ሚዛንን የማዛባት ተጽዕኖ ነው አለው። እንግዲህ አሁን ትክክል ነው አይደለም የሚለው ላይ መወሰን ሳይጠበቅብኝ በቅርቡ እንኳን ተያዙ ከተባሉት ሰዎች ቤት ውስጥ ህ ምርመራ ተገኘ የተባለው ገንዘብ ከፎርማል ኢኮኖሚ ውጭ ያለ እጅግ ብዙ የሆነ ገንዘብ ነው። እሱን በምናስበው ሰዓት እንግዲህ አሁን የበጀት የአፈጻጸም ስርዓቱ በአጠቃላይ ከፌዴራል አወቃቀር ጀምሮ እስከ ወረዳ የሚቀጥል ነው። ከፌዴራል ጀምሮ እስከ ወረዳ በሚቀጥለው ስርዓት ውስጥ በዚህ መልኩ ያልተመዘገበ በአግባቡ ያልወጣ ከዛ ከፍ ሲል ደግሞ አግባብ ባልሆነ መልኩ በሰዎች እጅ ገቢ የሆነ የገንዘብ መጠን ካለ በኢኮኖሚ ውስጥ ትልቅ ሚዛንን የማዛባት ተጽዕኖ ነው እሱ ማለት እንግዲህ ከተመዘገበው ኢኮኖሚ እኛ ከምናውቀው ፖሊሲ አውጪዎችም ሊደርሱት ከሚችሉት ኢኮኖሚ ኢቭን አንዳንድ ጊዜ ሊበልጥ የሚችል ጥቁር ኢኮኖሚ አለ ማለት ነው። ይሄ ማለት ዜጎችን በተጠቃሚ የነገሮችን ዋጋ በመጨመር አሁን በምታዩ መሰረታዊ የአሴት ዋጋዎች በኢትዮጵያ ከፍ ያሉ ናቸው። ቤት ለመግዛት ብትሞክሪ፣ መኪና ለመግዛት ብትሞክሪ፣ ትልልቅ እንደዚህ አይነት ኢንቨስትመንቶች ላይ ኢንቨስት ለማድረግ በምትሞክሪ ሰ ዋጋዎች ከፍ ይላሉ። እሱ ማለት ነው ሚዛናዊነትን ከማዛባት የሚመጣ የኢኮኖሚ ተጽዕኖ ነው እና የዋጋ ተጽዕኖዎች በአጠቃላይ ከዚህም እየያዙ ናቸው እና በአጠቃላይ በኢኮኖሚ ውስጥ ትልቅ የሆነ ኢምፓክት አለው። ብዙዎች እንደሚናገሩት የኢትዮጵያ መንግስት ሙስናን ለመከላከል ከብዙ ዓመታት ጀምሮ ትግል ማካሄዱን ቢገልጽም ሙስና በመጥፋት ፈንታ ተባብሷል። ዮናስ እንደራሴዎቹ የኦዲት ሪፖርቱን ባደመጡበት ጊዜ እንደ መፍትሄ የጠቆሙት ሀሳብ ነበር። እንግዲህ በዘንድሮም የኦዲት ሪፖርት በሚደመጥበትም ሆነ ባለፉት ዓመታት ሲቀርቡ የነበሩት የመፍትሄ ሀሳቦች አንድ ነው። የተለየ ወይም ቴክኒካል ወይም ዲቴል መፍትሄ ሀሳብ አላቀረቡም። ምንድን ነው በማንኛውም መንግስት መስሪያ ቤት በተለይ ፌዴራል ተቋማት ውስጥ የገንዘብ ጉድለት፣ የሙስና ያለ አግባብ ወጪ፣ ያለ አግባብ ገንዘብ ያለ መሰብሰብ፣ አጠቃላይ የሀገሪቱ የግዢ አዋጅም ሆነ የፋይናንስ አስተዳደሩ ከሚፈቅደው የህግ አሰራር ውጪ የተገኘ ማንኛውም ተቋም መጠየቅ አለበት ነው። ህጋዊ እርምጃ ነው። ምንም የተለየ ነገር የመፍትሄ ሀሳብ አላቀረቡም። እያቀረቡ ያሉት ምንድን ነው? ተቀምጠው ህግን የማስከበር ጉዳይ ነው። ምናልባት ፓርላማውን ለሚከታተለው ሰው በብዛት የፓርላማ አባላት ጠንካራ አስተያየት የሚያቀርቡበትና ክልክል ከሚያደርጉባቸው ነገሮች ውስጥ አንዱ የኦዲት ሪፖርት ነው። ስለዚህ በዘንድሮውም ሆነ ባለፉት ዓመታትን ሲቀርቡ የነበሩት ግልጽ በሆነ መንገድ ማንኛውም ጉድለት የተገኘበት ኃላፊም ተቋሙ መጠየቅ አለበት ነው። እነሱም እንደውም አንዳንዴ ይህን ጉዳይ መስማት ሰለችን ተመሳሳይ ያስባላቸውን ጉዳይ ቢኖር ወደዚ አይነት የኦዲት ግኝት ተገኝቶ ተጠያቂ ያለመሆናቸው ጉዳይ እንዳፍከነከናቸው ነው ሲገልጹ የሚሰሙ። በፋይናንስ አጠቃቀም ላይ ብቻ አይደለም ኦዲተር ሪፖርት። አሁን የኦዲት ስራውን በማስፋት ከፋይናንስ ኦዲት በተጨማሪ የአፈጻጸም ለምሳሌ ክል ማን አንድ የመንግስት ተቋም በዓመት ውስጥ ይሄን ይሄን ነገር አከናውናለሁ ብሎ እቅድ ዘርግቶ እቅዱን ይፋ ካደረገ በኋላ የእቅድ ግምገማ ይካሄዳል። ባቀደው መልኩ ምን ያክል ተሰራ ነው። ከፋይናንስ ማልፎ አጠቃላይ አፈጻጸም ጭምብ ብርም ኦዲሲ የተደረገ ነው። ኢቨን በአፈጻጸም ወደ ኋላ ላጊ ያደረጉ ተቋማት መጠየቅ አለባቸው የሚል አስተያየት ነው ሲናገሩም ሲገልጹም የነበረው አቶ ሙሉጌታ ሙስናን ለማጥፋት በዘላቂነት ምን ሊደረግ ይገባል? ወደ ኋላ ለመጠና እርምጃ የህዝቡን ጥያቄ ሊመልስ ይችላሉ የሚለውን ትንሽ ነገር ማለት እፈልጋለሁ። የመንግስት እርምጃ የህዝቡን ጥያቄ ሀያ አምስት ፐርሰንት እንኳን ከመለሰ ጥሩ ነው ብዬ ነው የማስበው። ለምንድነው የህዝብ ጥያቄ ይሄ ብቻ ስለ አይደለም፣ ሙስና፣ መልካም አስተዳደር እጦት፣ የዲሞክራሲ እጦት ሌሎችንም ችግሮች ህዝቡ የእነዚህን ችግሮች ሁሉ የሚያስተናግድ ስለሆነ አሁን በዚህ ተጠርጥረው በህግ ቁጥጥር ስር የዋሉት በእነዚህ ሰዎች የህዝብ ጥያቄ ይመለሳሉ ብለን አናምንም። ምንም ሊመልስም አይችልም። የህዝብ ጥያቄ ዘርፈ ብዙ ነው እንዳልኩ። መንግስት ደግሞ እየወሰደ ያለው ችግሩ በአካፋ ነው፣ መንግስት እየወሰደ ያለው መፍትሄ በማንኪያ ነው። እነዚህ ችግሮች በጣም በጣም በጣም ስለሆነ በዚህ ሁኔታ ይመልሳል ብለን አናምንም። ህዝቡም ጥያቄ ተመልሶልኛል ወይም ይሄ ነገር የኔን ጥያቄ ይመልሳል ብሎ እንዳያምን ያደረገው አንደኛ የችግሩ ስር ሰደው መቆየት፣ መንግስት የሚወስደው እርምጃ መዘግየት ዘግቶ በጣም ረጅም ጊዜ ከቆየ በኋላ ወደ መረሳት ደረጃ ከደረሰ በኋላ ነው። ይሄ አሁን እየተንቀሳቀሰ ያለውን አራተኛ አምስተኛ ዙር ላይ ማለት ነው እና ይሄ ይመልሳል ብለን አናምንም። እሱና በዘላቂነትን ለማጥፋት ማህበራዊ ጉዳዮች ላይ በዋናነት መስራት ይጠበቅበታል። መንግስት ማህበራዊ ጉዳዮች ላይ በዋናነት ከሰራ ህዝቡ መብቱን ጥያቄ፣ ግዴታውን ጥያቄ አውቆ ይህንን የሚያደርገውን አካል የሚጠይቅበት ደረጃ ላይ ለመድረስ አሁን እኮ የሚያጠፋው ባለስልጣን ህዝብ ሊጠይቀው አልቻለም። በተለያዩ ምክንያቶች የተሸፋፍኖ ሐዋሳ ላይ ችግር የፈጠረው አካል ወደ ፌዴራል ይመጣል ወይም ወደ ሌላ ቦታ ሄዶ ይቀመጣል። በማህበራዊ ጉዳዮች ላይ ቢሰራ ግን ለውጦች ሊኖሩ ይችላሉ። ሁለተኛ መንግስት ራሱ ራሱን የመቀየር ፍላጎት ስለሌለው የአሰራር ሲስተሙን እንኳን የመቀየር ፍላጎት ሊኖረው ይገባል። ይቺ አገር እኮ አሁን ባቀነ የተባለው የሀገሪቱ ሀብት በቀላል የሚታይ አይደለም። ያለችን አንድ ሀገር ናት። ሙስና የሚሰራው ባለስልጣን ሌላ ሀገር አለው ወይ? እኔ የሚገርመኝ ሁልጊዜ ይሄ ነው። ይቺን ሀገር ሰርኮ የት ሊያደርሰው ነው? ሲስተም ላይ ና ማህበራዊ ጉዳይ ላይ መስራት ካልተቻለ ሙስና ዘላቂ መፍትሄ ይኖረዋል ብለን አናምንም። አቶ ዮሀንስ ና አይነት ወንጀሎች በመደበኛነት በመሰር ሊሰሩ የሚገባቸው ስራዎች ናቸው። ይህም የሚያከናውነው ተቋም በወሰር የማይለዋወጥ ተቋማት ተጠናክረው እንዲቀጥሉ መሰራት መቻል አለበት። ሁልጊዜ በዘመቻ ወይም አደረጃጀትን በመለወጥ ይሰራች እና ተቋማት ህግን አክብረው በህግ የበላይነት ታምነው፣ ሀላፊዎችም ደግሞ ከህግ በታች ነው እንዲሰሩ ከፍተኛ ስራ መስራት መቻል ይኖርብናል። ተቋማት አሁን በሚዲያ አይነት ሁኔታ አይደሉም ያሉት። አሁን የተለያዩ ተጠባቶችን እናሳያቸዋለን ተብሎ አንድ ቢፒአር፣ አንድ ቢኤስሲ፣ አሁን ደግሞ ካይዘን እየተባለ በጣም በርካታ የተማረ ሰው ኤግዞደስ ወይም ፍልሰት የሚታይበት ሁኔታ እና ኃላፊዎችን የሚተለዋውጠው ሙያተኛ የማይታይበት ስራዎች ተወራራሽ የማይሆኑበት ሁኔታ ስለተፈጠረ እኔ በትም ሙስናን በተመለከተ ለመቆጣጠር ሁል ጊዜ በእውቀት ላይ ተመስርተው ባሉ ጎዳ ባሉ ስርዓቶች በሕግ በላይነት ማለት ነው። በሰራት የተባለቁት እያልናለሁ አቶ ጌታቸው ለእኔ እንግዲህ መሰረታዊ ናቸው ብዬ የማስባቸውን ሶስት ነገሮች ልንጥቀስ። አንደኛው ነገር አሁንም ቢሆን በበጀት ፖሊሲ አሰራር ውስጥ እየተከተልን ያለ ነው፣ የተጠያቂነት ሂደት በአጠቃላይ ብህረ በጀት የተጠያቂነት ስርአት ነው። በጀት ከተጠቀምን በኋላ እየመጣ ያለ የተጠያቂነት ስርዓት ነው። ይሄ ወደ ቅድመ በጀት የተጠያቂነት ስርዓት መቀየር አለበት ብዬ ነው የማስበው። ሌላኛው ነገር በበጀት አሰራር ውስጥ የህዝብ ተሳትፎ መካተት መቻል አለበት። አሁንም የበጀት ፖሊሲው የተገደበው በሚኒስትር መስሪያ ቤቶችና ባለሙያዎች መካከል በሚደረግ ንግግር ብቻ ነው። ሌላኛው ሶስተኛውና መሰረታዊ ነው ብዬ የማስበው የፐብሊክ ፋይናንሽል ሲስተሙ አሁንም ቢሆን በብዛት የውሳኔ አሰጣጡ በግለሰቦች ዲስክሬሽን ስር ነው ያለው፣ በግለሰቦች ይሁንታ ስር የወደቀ ነው። ይህ አሰራር ከግለሰቦች ይሁንታ እጅ ወጥቶ ሲስተም መዘርጋት ካልተቻለ አሰራር መሆን ካልቻለ፣ በስተቀረ በቀጣይነት ሙስና መግታት ይቻላል ብዬ አላስብም። ቢኮዝ ሙስና በቀጥታ ከግለሰቦች የመወሰን አቅም ጋር የተያያዘ ስለሚሆን እና ሙስናን ቀጣይነት መግታት ካለብን እንደ ሲስተም ከየግለሰቦች ሁንታ የሚቀንስበት የበጀት አሰራር በሀገር ውስጥ መከወን አለብን ብዬ ነው ማስበው። እነዚህን ሶስት ነገሮች ማድረግ ከቻለን ዘላቂ የሆነ መፍትሄ ማምጣት እንችላለን በሀገር ውስጥ ስፔሻሊ ግን በመንግስት በጀት አጠቃቀምን በተመለከተ እና ከእሱ የተያያዘው ሙስና በመግታት ረገድ ማለት ነው። ለውይይት የተያያዘልን ጊዜ በመጠናቀቁ አድማጮች በውይይቱ የተሳተፉትን አቶ ሙልጌታ አበበ፣ አቶ ዮሐንስ ወልደ ገብርኤል፣ አቶ ጌታቸው ተክለ ማርያምንና ዮናስ አብይን ከልብ እያመሰገንኩ ዝግጅታችንን እዚህ ላይ አበቃለሁ። በደህና ቆዩን።